ኢቦላን ለመከላከል የሰለጠኑ ባለሙያዎች ከዛሬ ማክሰኞው ነሐሴ 6 2006 ዓ.ም ጀምሮ ቦሌ ዓለም አቀፍ አውሮፕላን ጣቢያ ላይ ተመደበው ፍተሻ እያካሄዱ መሆኑ ተገለጸ። በጤና ጥበቃ ሚኒስቴር የሚመራ ግብረ ኃይል ተቋቁሞ ቫይረሱን የመከላከል የማሳወቅና የጥንቃቄ ስራዎች እየተከናወኑ መሆኑንም የኢትዮጵያ የህብረተሰብ ጤና ኢንስቲትዩት የህዝብ ግንኙነት ኃላፊ አቶ አቤል የሻነህ አስረድተዋል። ሁለት አይነት የቅድመ ጥንቃቄ ስራዎች እየተሰሩ ነው ያሉት አንዱ ራሱ ሌጎስ አውሮፕላን ማረፊያ ይህን የኢትዮጵያ አየር መንገድ የበለጠ ሊያብራራው የሚችል ነው። ግን ያለኝ መረጃ እዛው ሌጎስ ያለው አየር መንገድ ላይ የኢትዮጵያ መንግስት ከዛ የሚያጓጉዛቸውን መንገደኞች ከመጓጓዛቸው በፊት ይሄንን በሽታ ሊያሳዩ የሚችሉ የቅድመ ምርመራ ስራዎችን ያከናውናል። ያ እየተሰራ ነው። እዛ እዛም አልፈው እዚህ ከመጡ በኋላም ኢትዮጵያ አየር መንገዱ ውስጥ ዛሬ ጀምሮ ራሱ እዛው ኤርፖርት ላይ ሙያተኞች በዚህ የሰለጠኑ ሙያተኞች ይህንን በሽታ እንዴት ምልክቱን ማወቅ እንደሚቻል እና በዚህ የተጠረጠሩ ሰዎች እና አይነት ምልክቶችን እንደሚያሳዩ ስልጠናውን የወሰዱ እና እውቀቱ ያላቸው ስለሆነ እዛው አየር መንገድ ላይ ናይጄሪያ የሚመጣው አየር መንገድ በተለየ ሁኔታ እንዲሰናገድ ይደረግ እና በአግባቡ የማጣራ ስራ ይካሄዳል። ይህንን የሚያስችል ቅድመ ዝግጅት ተደርጓል። ከዚያ በኋላ አሁን እንዲህ አይነት ሁኔታ ቢገኝ ደግሞ ምን ይደረጋል የሚለው ደግሞ ቀጥሎ ደረጃዎች አሉት ወደሚቀጥለው እንደነዚ አይነት ሰዎችን በተለየ ሁኔታ ይዘን ክትትል የምናደርግባቸውና ለሰዎቹ እገዛ የምናደርግበት ወደ ሌሎቹ የሚያስተላልፉበትን ሁኔታ ሁሉ እንዳይመቻች የማድረግ ስራ እየተሰራ ነው። እነዚህ የጤና ባለሙያዎች ከዛሬ ጀምሮ ነው እዛ ስራ መስራት የጀመሩት? አዎ በትክክል እና ሆስፒታሎች የተዘጋጁ አሉ። መቼም እርስዎ ያሉበት መስሪያ ቤቱ ለ የሚወክሉት የተለየ ቦታ ማቆያ ቦታ ተብሎ በባለሙያዎቹ ተለይቶ የተዘጋጀ ቦታ አለ። ኢትዮጵያውያን ሁላ ስለ ኢቦላ ያውቃሉ ብሎ ለመናገር አስቸጋሪ መሆኑን የገለጡት አቶ አቤል አሁን በተጀመረው ጥረት የህብረተሰቡን ግንዛቤ ለማሳደግና ዕውቀት ለማዳበር በተለያዩ መንገዶች ጥረት እየተደረገ መሆኑን ገልጠዋል። በሌላ በኩል ደግሞ ኤርትራ የመከላከያ እርምጃዎች መውሰድ መጀመሯን የጤና ጥበቃ ሚኒስቴሯ አስታውቀዋል። ሚኒስቴሩ በሻባይት ዶት ኮም ዌብሳይቱ ላይ ባሰፈረው ዘገባ መሰረት ስለ ቫይረሱ መተላለፊያ መንገዶችና ስለ በሽታው መገለጫ ምልክቶች ወቅታዊ መረጃዎችን ለህዝብ ማውጣቱን አመልክቷል። የመከላከያ ክትባትና የሕክምና መድኃኒት ለሌለው ለኢቦላ ቫይረስ ይበልጥ ተጋላጭ ናቸው የሚባሉ የህብረተሰብ ክፍሎች አስተማሚዎች፣ የጤና ባለሙያዎች ህመምተኞች ከሌሎች ተነጥለው ለብቻቸው የሚደረግላቸው ክብካቤ ሰራተኞች ተመሳሳይ ምልክቶችን ባዩ ጊዜ ፈጥነው የጤና አገልግሎት እንዲጠይቁ የኤርትራ ጤና ጥበቃ ሚኒስቴር መክሯል። የበሽታ ሁኔታ የሚከታተል የባለሙያዎች ኮሚቴ ማዋቀሩን ሚኒስቴሩ አመልክቶ ሁሉም የጤና ተቋማት ተጋላጮች ቢገኙ ነጥሎ በማቆያ ስፍራዎች ላይ ክትትል ማጠናከርን ጨምሮ በማሳወቅ ወቅታዊ መረጃዎችን በመሰብሰብና በማሰራጨት ዓለም አቀፍ የመከላከያ እርምጃዎችን እንዲወስዱ Asaswall. በኢቦላ ዜና ላይ እንቆያለን። አሁንም ደህንነቱ ፍቱንነቱና ፈዋሽነቱ ገና በውል ያልተረጋገጠውንና ሙከራ ላይ ያለውን የኢቦላ መድኃኒት ለህሙማን መስጠት የሙያውን ስነ ምግባር አይጥስም ሲል የዓለም የጤና ድርጅት ደብሊው ኤች ኦ አስታውቋል። ይህ መድኃኒት ለህሙማን ሲሰጥ ግን ታማሚዎቹን አማክሮ በነጻነትና በምርጫቸው መሆኑን ነግሮ አምነውበትና ሚስጥራዊነቱ በተጠበቀ ሁኔታ የሰውን መብት በማይ ዳፈር እንዲሁም ሰብአዊ ክብርን በጠበቀና ማህበረሰቡንም ባሳተፈ መንገድ መሆን እንደሚኖርበት የተባበሩት መንግስታት የጤና ድርጅቱ ዛሬ ማክሰኞ አስታውቋል። ደብሊውኤችኦ በጉዳዩ ላይ ውይይትና ክርክር ያደረገው የላይቤሪያ ባለስልጣናት ለኢቦላ ቫይረስ የተጋለጡ ሁለት ሐኪሞቻቸውን ለማከም በሙከራ ላይ ያለው መድኃኒት እንዲላክላቸው ለአንድ የአሜሪካ ኩባንያ ጥያቄ ባቀረቡበት በትናንትናው ዕለት ነው። ዚማፕ የሚባለው መድኃኒት በሰው ላይ ገና የተሞከረ ስላልሆነ ስለ ደህንነቱ እርግጠኛ አለመሆኑን የሚናገረው አምራቹ ኩባንያ ይህንም በሙከራ ላይ ያለ መድኃኒት ለተወሰኑ የምዕራብ አፍሪካ ጠያቂዎች ከሰጠ በኋላ በእጁ የሚገኘው ክምችት መሟጠጡን ገልጿል። በኢቦላ ቫይረስ የተያዙ አንድ ስፓኛዊ መነኩሴ ይህ መድኃኒት ተሰጥቷቸው የነበረ ቢሆንም ለሕክምና በተኙበት አንድ የማድሪድ ሆስፒታል ውስጥ መሞታቸው ተነግሯል። በሌላ በኩል ደግሞ መድኃኒቱ እየተሰጣቸው ያሉ ምዕራባዊ ምዕራብ አፍሪቃ ውስጥ የነበሩ ሁለት አሜሪካውያን የተራድኦ ሰራተኞች የሆኑ ሐኪሞች እየተሻላቸው እንደሆነ ቢነገርም በህክምናቸው ውስጥ መድኃኒቱ የነበረው እርዳታ ወይም ድርሻ በትክክል ምን እንደሆነ በውል አይታወቅም። ኢቦላ በምዕራብ አፍሪካዎቹ ላይቤሪያ ጊኒና ሴራሊዮን እንዲሁም ናይጄሪያ ውስጥ እየተስፋፋ መሆኑና እስካሁን በተለይ በመጀመሪያዎቹ ሶስት ሀገሮች ውስጥ ወደ ሺህ የሚጠጋ ቁጥር ያለው ሰው መግደሉን የዓለም የጤና ድርጅት አስታውቋል።